ሀገርኛ ሪፖርት አድዋ ድል መቶ ሀያ አምስተኛ ዓመት በዓል በአገር አቀፍ ደረጃ በተለያዩ ዝግጅቶች ይከበራል ተባለ። ይህንን ያሉት የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ሲሆኑ ይህንን የሚያስታውቁ ትላንትና ለመ ብዙ አማካኝ የአንድ መቶ ሀያ አምስተኛ በአገር አቀፍ ደረጃ ዝግጅቶች የሚከበረው የአድዋ በዓል ዝግጅት የበዓሉ መለያ አርማ ወይም ሎጎም በትናንትናው ዕለት ይፋ ተደርጓል። ሚኒስትሯ በዓሉን በማስመልከት በሰጡት መግለጫ በዓሉ አድዋ የህብረ ብሔራዊ አንድነት አርማ በሚል መሪ ቃል በመላው ሀገሪቱ ይከበራል ብለዋል። ኢትዮጵያውያን ዘመናዊና ብዛት ያለው የጦር መሳሪያ ታጥቆ መጣውን የጣሊያን ጠይቆን በአእምሮ በትለት ተቋቁሞ ድል እንዳደረጉትም ሚኒስትሯ አስታውሰዋል። ድሉ ከኢትዮጵያ አልፎ የመላዊ ጥቁር ህዝቦች መሆኑን ለዓለም ለማስተዋወቅና መጪው ትውልድ ከአባቶቹ ጀግንነት ትምህርት ለመቅሰም ብለዋል። ዶክተር ሂሩት በዓሉ በእግር ጉዞ፣ በኪናዊ ዝግጅቶችና በፓናል ውይይቶች ጭምር እንደሚከበርም ገልጸዋል። በዓሉን በድምቀት ለማክበርም የኢፌዴሪ ፕሬዚደንት ሳህለወርቅ ዘውዴ የሚመሩት ኮሚቴ መዋቀሩን ተናግረዋል። ከየካቲት አስር እስከ ሀያ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ባለው ጊዜ ውስጥም በክልሎች በተለ ዝግጅቶች እንደሚከበርም ይመልክቷል። በዘንባል ላይ በአድዋ ጦርነት ችግሮች መታሰቢያዎችም እንደሚሰየሙ በዚህ አጋጣሚ ጥቆማ ሰጥቷል። በተለይም ወጣቱ ትውልድ በድሉ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ተሳትፎ እንዲገነዘብ ይደረጋል ብለዋል። በዓሉ የካቲት አስር በጋምቤላ ክልል ተጀምሮ የካቲት ሀያ ሶስት በትግራይ ክልል አድዋ ላይ እንደሚጠናቀቅ ተመልክቷል። በትግራይ ክልል ለሁለት ነጥብ አምስት ሚሊዮን ሰዎች እርዳታ ለማቅረብ በቂ ዝግጅት ተደርጓል አለ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን። ኮሚሽኑ በትግራይ ክልል በህግ ማስከበር ስራው ለሰብአዊ ቀውስ ገጥሟቸዋል ተብሎ የተገመቱትን ሰባት መቶ ሺህ ሰዎችን ጨምሮ ለሁለት ነጥብ አምስት ሚሊዮን ሰዎች ነው እርዳታ ለማቅረብ በቂ ዝግጅት አድረግ ያለው ያለው። ከነዚህ ውስጥም አንድ ነጥብ አንድ ሚሊዮን የሚሆኑት የልማታዊ ሴፍትን ተጠቃሚ ሲሆኑ ስድስት መቶ ሺዎቹ ደግሞ የዕለት ደራሽ እርዳታ እየተደረገላቸው እንደሆነ ተነግሯል። ቀሪዎቹ አንድ መቶ አስር ሺህ ሰዎች ደግሞ ቀደም ሲል በተለያዩ የሀገሪቱ ክፍሎች ተከስቶ በነበረው ግጭት ተፈናቅለው በክልሉ የሚገኙት ተረጂዎች መሆናቸውን ኮሚሽኑ አስረድቷል። በክልሉ በተካሄደው የህግ ማስከበር ስራ ሊረዱ የሚችሉ ተጨማሪ ሰዎችን ለመለየት በደቡባዊ ማዕከላዊና ምስራቃዊ ትግራይ መንግስትና የተለያዩ ዓለም አቀፍ የረዴት ተቋማት በጥምረት የዳሰሳ ጥናት ማካሄዳቸውን ጠቁመዋል። በዳሰሳ ጥናቱ በአሁኑ ወቅትም የሁለቱ አካባቢዎች ጥናት መጠናቀቃቸውን እና አንዱ ጥናትም በመካሄድ ላይ መሆኑን ተናግሯል። በሁለቱ ጥናቶች መሰረት በህግ ማስከበር ስራው የተረጂዎች ቁጥር ሰባት መቶ ሺ ሊደረስ እንደሚችል በመገመት አስፈላጊውን ድጋፍ ለማድረግ ተዘጋጅተናል ብሏል። ይህንን ቁጥር በክልሉ ከዚህ ቀደም ከነበሩት አንድ ነጥብ ስምንት ሚሊዮን ተረጂዎች ጋር በመደመር በጥቅሉ ለሁለት ነጥብ አምስት ሚሊዮን ሰዎች ድጋፍ ለማድረግ ተዘጋጅቻሉ ብሏል። ለክልሉ ድጋፍ የሚውል ሶስት መቶ አስራ አንድ ሺ አምስት መቶ ሀያ ስድስት ኩንታል የእህል ክምችት በመንግስት ማዕከላዊ መጋዘንና በአጋር አካላት መጋዘን ውስጥ መኖሩ ተጠቁሟል። በተጨማሪም ስልሳ ሺህ ኩንታል ዱቄት አንድ ነጥብ ሰባት ሚሊዮን ሊትር የምግብ ዘይት እና አንድ መቶ ሰባ ሶስት ሺህ ሁለት መቶ ኩንታል ስንዴ ወደ መቀሌ እየተጓጓዘ መሆኑንም ኮሚሽኑ አስታውቋል። እነዚህን ድጋፎች በክልሉ ለተቋቋሙት ዘጠና ሁለት የምግብ ማሰረጫ ማዕከላት በማከፋፈል ለተረጂው በተገቢ መንገድ እንዲደርስ አደርጋለሁ ብሏል። ወደ ዜና ስናመራ የጁንታውን ታጣቂ ኃይል በመምራት እና በማዋጋት የተሳተፉ የቀድሞ የመከ ከፍተኛ አመራሮች እጃቸውን መስጠታቸው ተነገረ። የመከላከያ ሰራዊት ከፍተኛ መኮንን የነበሩትና በጡረታ በክብር የተሰናበቱት ሜጀር ጀነራል ማህመድ አሻና ና ብርጌዴር ጀነራል ሙልጌታ በርዬ እጃቸውን ለኢፌድሪ የመከላከያ ሰራዊት መስጠታቸውን የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል ማህመድ ተሰማ ለመገናኛ ብዙዋል በትግራይ ክልል ሰብአዊ እርዳታ እየቀረበ አይደለም የሚሉ አካላት የፖለቲካ ትርፍ ለማግኘት አስበው ነው ሲሉ ዶክተር ተናገሩ። የፌዴራል መንግስት ችግሩን ለመፍታት ከክልሉ ጊዜያዊ አስተዳደር ጋር በቁርጠኝነት እየሰራ ነው ብለዋል። ዶክተር ሙሉ ነጋ ከኢትዮጵያ ዜና አገልግሎት ጋር በወቅታዊ ጉዳዮች ዙሪያ ባደረጉት ቆይታ እንዳሉት ጊዜያዊ አስተዳደሩ ስራውን ሲጀምር ለዜጎች ሰብአዊ እርዳታ ለማድረስ ትኩረት አድርጎ ነው ብለዋል። ዶክተር ሙሉ የፌዴራል መንግስት ችግሩን ለመፍታት ከክልሉ ጊዜያዊ አስተዳደር ጋር በቁርጠኝነት እየሰራ ነው ብለዋል። በትግራይ ክልል የሰብአዊ እርዳታ እየቀረበ እንዳልሆነ ተደርጎ የሚናፈሰው ወሬም ከእውነት የራቀ ነው ብሏል። በክልሉ የመብራት የውሃና የባንክ አገልግሎቶች በበርካታ አካባቢዎች መጀመራቸውን አንስተው አገልግሎቱ ባልተጀመረባቸው አንዳንድ አካባቢዎችም ደሞዝ ላልተከፈላቸው የመንግስት ሰራተኞች ደሞዝ እንዲከፈላቸው የተሰራ መሆኑንም ተናግረዋል። የትግራይ ክልልን መልሶ በመገባት ሂደት ሁሉም ኢትዮጵያውያን የበኩላቸውን አስተዋጽኦ እንዲያደርጉም ዶክተር ሙሉ በዚህ አጋጣሚ ጥሪ አቅርበዋል። በሌላ ዜና ሱዳን የኢትዮጵያን ድንበር አልፋ እንድትጠብቅም ሆነ መሬት እንድትይዝ የተደረገ ስምምነት እንደሌለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሞፍቲ ለመገናኛ ብዙኃን ተናገሩ። መንግስት ሕግ ማስከበር በሚለው ወታደራዊ ዘመቻ የመከላከያ ሰራዊት ወደ ሰሜኑ የኢትዮጵያ ክፍል ባቀናበት ወቅት ድንበር አካባቢ ሊከሰቱ የሚችሉ የደህንነት ስጋቶችን በተመለከተ ከሱዳን ጋር መግባባት ተደርሶ ነበር ብሏል። ድንበር አካባቢ የሁለቱን ሀገሮች ደህንነት የሚጎዳ እንቅስቃሴ እንዳይኖር በእኛ አመራር ለሱዳን መንግስት አደራ ተሰጥቷል ያሉት ቃል አቀባዩ አክለውም ሆኖም ድንበሩን አልፈው ሀገራችን ግቡ መሬትም ይዛችሁ ጠብቁልን የሚል አይነት ድርድር ሊኖር አይችልምም አልነበረምም ብሏል። ከሰሞኑ የሱዳን ምክር ቤት ጀነራል አብዱል ፈታህ አልቡራህ ሱዳን ሰራዊቷን ወደ ድንበር ያስጠጋችው በጠቅላይ ሚኒስትር አብይ አህመድ ጥያቄ እና ፈቃድ ነው መባሉ ተዘግቧል። ለዚህ ምላሽ ሰጡት ቃል አቀባዩ ቅዠት ነው ካሉ በኋላም አጤ ፋይሎ የእናንተን ድንበር ተጠቅመው ወደ እኛ ድንበር እንዳይገቡ ማለት ማለት ኑና ጭራሽ ድንበራችንን ጠብቁልን ወይም መሬታችንን ያዙ ብሎ የተደረገ ስምምነት ተደርጎ መቆጠር የለበትም። መሬቱ እና ድንበሩ የኛ ነው ብሏል። አምባሳደር ዲና ሙፍቲ ለመገናኛ ብዙሃን በሰጡት መግለጫ ላይ በሌላ ዜና በአፍሪካ ሀገር ግብጽ በወታደራዊ ኃይል የመጀመሪያውን ደረጃ ስትይዝ ኢትዮጵያ ስድስተኛ ሱዳን ደግሞ አስረኛ ደረጃ ላይ መገኘቷ ተነገረ። በዚህ ዝርዝር ውስጥ ከኢትዮጵያ ጎረቤት ሀገራት መካከል ኬንያ ከአፍሪካ አስራ ሁለተኛ ደቡብ ሱዳን ሀያ ሁለተኛ ሶማሊያ ደግሞ ሰላሳ አራተኛ ደረጃን ይይዛሉ ተብሏል በግሎባል ፋየር ፓወር የሀገራት ወታደራዊ ጥንካሬ ደረጃ ዝርዝር ውስጥ ከአምሳ አፍሪካ ሀገራት የተካተቱት ሰላሳ አምስት ሀገራት ብቻ ናቸው ተብሏል። በዚህ ምክንያት ወታደራዊ ጥንካሬ አመለካች የደረጃ ሰንጠረዥ ውስጥ አስራ ዘጠኝ የአፍሪካ ሀገራት ያልተካተቱ ሲሆን ኢትዮጵያ ጎረቤት የሆኑት ኤርትራና ጅቡቲ በዚህ ደረጃ ውስጥ ካልተካተቱት ውስጥ ይገኛል ተብሏል። ሌስቤስ ሬዲዮ ከአዲስ አበባ